ኢህአዴግ ያለፉት 15 ዓመታት ጉዞውን ገምግም ያለሁ ማለቱን ተከትሎ አራቱ አባል ድርጅቶችም ግምገማ አድርገዋል እያደረጉም ይገኛሉ። የኦህዴድ ማዕከላዊ ኮሚቴም ሰሞኑ ግምገማ ላይ ተቀምጦ የነበረ ሲሆን የድርጅቱ ሊቀመንበር የነበሩት አቶ ሙክታር ክድርና ምክትላቸው ወይዘሮ አስቴር ማሞ በገዛ ፈቃዳቸው ወርደው አቶ ለማ መገርሳ ሊቀመንበር፣ ዶክተር ወርቅነህ ገበየው ደግሞ ምክትል አድርጎ መምረጡን ተዘግቧል። በዚህ ጉዳይ ዙሪያ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰር የማነዘር አይን አነጋግረ ናቸው ነበረም ለችግሩ አመራር የራሱ አስተዋጽኦ አለው። በአመራር ውስጥም የግለሰቦች አስተዋጽኦ ትልቅ ነው ሊባል የሚችል በተለይ በላይኛው አመራር ላይ ያሉ ግለሰቦች አስተዋጽቸው ትልቅ እንደሚሆን ጥርጥር ይ ስለዚህ የግለሰቦች መቀያየር መውጣት ይጠበቃል። እንደ አንድ መፍትሄ ተደርጎ ሊወሰድ ይችላል። ግን የተባለው ችግር በአንድ ወቅት በሁለት ዓመት በአንድ ዓመት የመጣ ሳይሆን እንደኔ ግማሾቹ ቆየት ያሉ ችግሮች ናቸው። ለምሳሌ የስልጣን አላግባብ መጠቀም ያው ባለፉት አስራ አምስት ዓመታትም ክራይ ሰብሳቢነት ሙስና ተብሎ ከዛ በፊትም እንደ መንግስት እንደ ስርዓት አደጋችን ተብሎ የተወሰደና በተለይ በኢኮኖሚ ፖለቲካል ኢኮኖሚ ውስጥ ስናይ ክራይ ሰብሳቢነት የእውነት አደጋ እየሆነ በአንዳንድ ቦታዎችም የተቋማት መገለጫ እየሆነ የመጣበት ሁኔታ ነው የምናየው። እና ይህን ስናይ መቅደም ያለበት ነው ብዬ አመስሉ ግለሰቦችን እና መሪዎችን መቀየር እንደ አንድ እርምጃ ሊወሰድ ቢችልም፣ ቀዳሚውና ዋናው ነው ተብሎ ግን ሊወሰድ አይችልም የሚል ሙያዊ ሀሳብ ነው ያለኝ። የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ በበኩላቸው ተከታይን ብለዋል። የኦሮሞ ፌዴራላዊ ኮንግረስ ዋና ትኩረት የግለሰቦች ወንበር መለዋወጥ ሳይሆን የሚያተኩረው የስርዓት ለውጥ ፍላጎት እና የስርዓት ለውጥ ጥያቄ ነው በ እንደ ድርጅት እንደዚህ ስናስብ፣ እንደ አገር ወይም እንደ ህዝብ የሰዎች መቀያየር በስርዓት ላይ የሚያመጣው ለውጥ ባለመኖሩ ፓርቲያችንም ሆነ የኦሮሞ ህዝብን የሚፈይደው ነገር አለ ብለን አናምንም። አንድ ሰው በራሱ ጊዜም በራሱ ተነሳሽነትም ስልጣን ቢለቅ አሳማኝ መሆን ይኖርበታል። ምክንያቱም ይሄንን ስልጣን ተረከም የሚሉት ከህዝብ ነው። ህዝብን የሚያሳምን መሆን ይኖርበታል። ለምሳሌ ንጉሳዊ አገዛዝ ቢሆን ኖሮና ከስልጣናችን ወረድ ወይም ከስልጣኔ ወረድኩ ብሎ ኖሮ ተቀባይነት ይኖረው ነበረ። ምክንያቱም ራሳቸውን በራሳቸው የሚሾሙ ናቸው። እነዚህ ደግሞ በህዝብ የተመረጥ ሰዎች ነን የሚሉ ከሆነ ዝም ብለው ተነስተው የህዝብን ስልጣን የህዝብን ድምፅ ወደ ጎን ጥለው ራሳቸው ወረን የሚሉበት ምንም አጥጋቢ ወይም ሳብስታንቲቭ የሚባል ምክንያት የለውም። ስለዚህ ተቀባይነት የለውም። ረዳት ፕሮፌሰር የማነ ዝርአይ በዚች ሀገር መሰረታዊ ለውጥ ሊመጣ ከሆነ ያሉትን ፖሊሲዎችን በጥልቀት መፈተሽ በአባላትና በህዝቡ የውስጥ ዲሞክራሲ ማስፋት የክራይ ሰብሳቢነት በአመለካከትና በተግባር መታገል ያስፈልጋል ካሏቸው ጥቂት ነጥቦች ናቸው ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም